በየአካባቢው የሚሰበሰበው ቆሻሻ በፍጥነት ባለመነሳቱ የጤና ስጋት እየሆነባቸው መሆኑን አሜሪካ ድምፅ ያነጋገራቸው የአዲስ አበባ ከተማ ነዋሪዎች አማረሩ ይላል ችግሩ በሰንዳፋ የተገነባው ዘመናዊ የደረቅ ቆሻሻ ማጠራቀሚያ በአካባቢው አርሶ አደሮች ተቃውሞ መነሳቱ ነው ይላል እስክንድር ፍሬው ዝርዝሩን ይዟል በአንዳንድ አካባቢዎች የሚታዩ የቆሻሻ ክምሮች፣ በቤቶች በራፍ የሚስተዋሉ ክምችቶች ሰሞኑን የከተማዋ ችግሮች ሆነዋል። ነዋሪዎች ከየቤታቸው አለያም ከየግቢያቸው የሚሰበሰቡትን ቆሻሻ ወደ በራፍ ሲያወጡ፣ በየአካባቢው የተሰማሩ የጽዳት ሰራተኞችም ይህንን እያነሱ በአንድ ቦታ ሲያከማቹ፣ የተከማቸውም በመኪና ተጭኖ ሲወሰድ የተለመደ ተግባር ነበር። ሰሞኑን ግን እነዚህ የጽዳት ሰራተኞች በመደበኛ ተግባራቸው ላይ አልነበሩም። በራስ አገዝ ተደራጅቶ የሚሰሩትና በዚህ በጽዳት ዘርፍ ለረጅም ዓመታት ያገለገሉት ወይዘሮ ይህንኑን የሚያብራሩት መጀመሪያ እሱ ለምን ይባዛል? እሺ፣ ስሞት ይቅር። ለምንድ ነው አሁን በቅርብ ቆሻሻ ማንሳት የቀረው? እሱ ማሳንዳፋ ተከለከለ ነው። ስለዚህ ረጲ እስኪጀምር ነው ሰሞኑን ማንሳት የቆመው። አው ታየ ተጀምሯል እና ማኪኖቹን በየቦታ ደግሞ እየተበላሸ ነው። ስለዚህ ነው አሁን ሰሞኑን ረጲ ጀምረዋል እስከሚያውቁ ድረስ ይሄው እየሄደ ነው ግን፣ እየሄደ ነው ማኪና ተበራሸ ነው ማይባላል እንጂ እየሄደ ነው። ስንት ቀን ነው የቆመው ሰንዳፋ ስለ ስላልጀመረ ስንት ቀን ነው ማቆ ማንሳት ቆሞ የነበረው? ስምንት ቀን ስምንት ቀን አይ እሮብ ሐሙስ ቆሞ ሐሙስ ነው። ይኸው በማታ ነው ወሬ ሰማን ተፈቀደ ብሎ ወሬ ተሰማው ማንሳት ተፈቀደ። አዎ እንደዚህ ብሎ ስራ ተመለሱ ብለው እዛ ቁጭ ያለ ጥንቀት ባህር ቦታ ላይ ማለት ነው። እንጂ ስራ ቆሞ ነበር ሰው ማንሳት። አዎ ግን እንሄዳለን፣ በደንብ ቁጭ ብለን እንመጣለን። ሜዳ ላይ ያለው የተበታተነ ውሻ ተበተነ ምን አለ ጠርገን ተመልሰን እንመጣለን። እስካሁን ድረስ ይሄው ቁጭ ብሎን ማ አሁንም አልደረሰ አልወጣም። በወይዘሮዋ የተጠቀሰው የሰንዳፋ ዘመናዊ የደረቅ ቆሻሻ ማጠራቀሚያ የአዲስ አበባ አስተዳደር በአንድ ቢሊዮን ብር ያስገነባው ነው። አስተዳደሩ ከኦሮሚያ ክልል ባገኘው 137 ሄክታር መሬት ላይ ሰንዳፋ ጨሌ ወረገኖ በሚባለው አካባቢ የተገነባው ይህ ዘመናዊ ማጠራቀሚያ አገልግሎት መስጠት ጀምሮም ነበር። ከሰባት ወራት አገልግሎት በኋላ ግን የአካባቢው አርሶ አደሮች ከአዲስ አበባ የሚሄደው ደረቅ ቆሻሻ በዚያ ስፍራ እንዳይደፋ መከልከላቸውን ምንጮች ለቪኦኤ ገልጸዋል። እናም ከሐምሌ ወር የመጀመሪያ ሳምንት አንስቶ አዲስ አበባ በቆሻሻ ክምችት ስትቸገር ቆይታለች። ቪኦኤ ያነጋገራቸው ነዋሪዎችም የበሽታ ስጋት እንዳደረባቸው ገልጸዋል። አሁን ቆሻሻውን አውጦ ይሉናል። ቆሻሻውን አውጥተን ያው እዚህ እንደዚህ መንገድ ላይ ይከመራል። እነሱም ችግር ሆኖባቸዋል መሰለኝ። በቃ ይሄው እንደዚህ ተጠራቅሞ አዲስ በሽታ መጥቷል እየተባለ ነው። ለልጆቻችን በጣም እየፈራን ነው። እናም በኦሮሚያ ክልል ያስገነባውን አዲሱን ማጠራቀሚያ መጠቀም ያልቻለው የከተማዋ አስተዳደር ለግማሽ ምዕት ዓመት አገልግሎ የተዘጋውን የረጲ የቆሻሻ ማጠራቀሚያ ሰሞኑን እንደገና ስራ ማስጀመሩን የጽዳት ሰራተኞች ተናግረዋል። አንዳንድ ነዋሪዎች እንደሚሉት ግን ሁኔታዎች አሁንም አልተስተካከሉም። ወጣቷ አስተያየት ሰጪ ከነዚህ አንዷ ናት። መውሰድ ትተዋል ቆይተዋል። መውሰድ ከተዉ ግፋቢል ከሀያ ቀን በላይ ነው መጥተው የሚወስዱት እንጂ ቆይተዋል መውሰድ አይወስዱም። ቶሎ አይነሳልንም። አውጥተን በምናስቀምጥበት ጊዜ ያው የአካባቢ እክለት ስለሚያስከትል እኛም ቤታችን አስቀምጠዋል። እጅግ ቶሎ አይወሰድልንም። ሌላው አስተያየት ሰጭም ቆሻሻ አይነሳም ያለው ዛሬ መተው ነው ያወጡትም ያው እስካሁንም ደግሞ አልተነሳም። ደግሞ ሰሞኑን ጭራሽ አይወጣም ነበር ከቤትም ከየበሩም አይነሳም ነበር። አይነሳም ያለው አሁን ነው፣ በቃ ዛሬ ነው የመጡት እንጂ ክፋቢል ከሀያ ቀን ምናምን በላይ ሆኖታል። በየቤቱ ላይ በየበሩ ላይ ተከምሮ ነው የሚገኝ ያለው። ከአርሶ አደሮች ተቃውሞ እንደገጠመው የተነገረው አዲሱ የሰንዳፋ የደረቅ ቆሻሻ ማጠራቀሚያ ብዙ ወጪ የወጣበት መሆኑ ብቻ አይደለም፣ የአዲስ አበባን የደረቅ ቆሻሻ ማስወገድ ችግር በከፍተኛ ሁኔታ እንደሚቀርፍ ሲነገርለት የቆየ ነው። ሃምሳ ሜጋዋት የኤሌክትሪክ ኃይል የሚያስገኝ ጋዝ እንደሚያመነጭም ተገልጿል። ከሰባት ወራት በኋላ ግን እነሆ አገልግሎቱ ተቋርጧል። ሁኔታው አሳዛኝ መሆኑን እየጠቆሙ አንዳንድ ነዋሪዎች ህብረተሰቡን ያለማማከር ውጤት ነው ብለዋል። አንድ ግንባታ ከመደረጉ በፊት የሚደረግ ጥናት አለ። ያ ጥናት ደግሞ በሙያተኛ ብቻ ሳይሆን በህብረተሰቡ ጭምር መሆን እንዳለበት አምናል እና እኔ አሁንም የምፈርገው ጥናቱ ሲደረግ መጀመሪያ ህብረተሰብን ያማከለ ነው ወይ? ምክንያቱም ህብረተሰብን ያማከለ ከሆነ መከልከል ያ ህብረተሰብ መልሶ ያንን ነገር አይከለክልም። ምክንያቱም ይሄ ሂደት ለረጅም አመት ተሰብስቦ ያን ያክል ገንዘብ የወጣበት ስለዚህ ምን ያክል ህዝቡን እንዳላማከለ እንድገነዘብ አድርጎኛል። በእኔ አስተሳሰብ እና ብዙ ጊዜ እንደዚህ አይነት ስራ ሲሰራ አሁንም ወደፊትም ሲሰራ ህዝቡን ያማከለ እንደገና ለረጅም ጊዜ ይህ ህዝብ ሊጠቀምበት ይችላል፣ ህዝብ ላይገኝበት የሚችልበት ቦታ መሆን አለበት ብዬ አስባለሁ። ይህ ግንባታ ሲደረግ በጉዳዩ ላይ የከተማዋን አስተዳደር ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። በአዲስ አበባ ከተማ የጽራት አስተዳደር ኤጀንሲ ዋና ዳይሬክተር አቶ ዳዊት አየለ በነገ ዕለት ምላሽ እንደሚሰጡ ይነግረውኛል። ከተሳካ በሌላ ዘገባ እመለሳለሁ። በርካታ ወጪ የወጣባቸው ተግባራዊ የማይደረጉ የመንግስት እቅዶች የአንዳንድ ወገኖች ትችት መነሻ ሲሆኑ ቆይተዋል። በዚህ ዓመት ብቻ የአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን ከተሞች የተቀናጀ የጋራ ማስተር ፕላን ተሰርዟል። ቅጣትን በመመዝገብ ላይ ያተኮረው አዲሱ የትራፊክ ደንብ ለሌላ ጊዜ ተላልፏል። በመደበኛ ስራ ላይ የተሰማሩ ተቀጣሪዎች የማህበራዊ ዋስትና ፕሮግራም የትግበራ ወቅትም እንደዚሁ ተራዝሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ